The voice of America VOA ወደ ዕለቱ አብይ ርዕስ ምህዳር ለተሰኘው ሳምንታዊ ጋዜጣ ከአማራ ክልል ሲዘግብ የቆየው ሙሉ ቀን ተስፋሁን በቤንሻንጉል ጉሙዝ ፖሊስ መያዙን የጋዜጣው ምንጮች አስታውቀዋል። ስለ ጋዜጠኛው እስራት ከአካባቢው ፖሊስ መልስ ለማግኘት የተደረገው ሙከራ አልተሳካልንም። ሙሉቀን ከተያዘበት ዕለት ጀምሮ ይህ ዘገባ እስከተጠናቀረበት ጊዜ ድረስ ፍርድ ቤት እንዳልቀረበም የቅርብ ዘመዶቹ ይናገራሉ። መለስካቸው አመሃ ከአዲስ አበባ ተከታዩን ዘግቦልናል። የኢትዮ ምህዳር ጋዜጣ ዋና አዘጋጅ ጌታቸው ወርቁ ለቪኦኤ እንደገለጸው ሙሉቀን ተስፋሁን በቤንሻንጉል ጉሙዝ ክልል በመተክል ዞን በውለንና ባሩዳ ወረዳዎች ቀደም ሲል በአካባቢው ባለሥልጣናት በግድ እንዲፈናቀሉ የተደረጉ የአማራ ክልል ተወላጆች እየተመለሱ መሆናቸውን እንዲያረጋግጥ ካለፈው ማክሰኞ ግንቦት 13 ቀን 2005 ዓ ም ጀምሮ ወደ ስፍራው ተልኳል። ቡለን ወረዳና ባሩዳ ወረዳም እየተዘዋወረ መረጃ ሲያሰባስብ ቆይቷል። ይሁንና ከአርብ ግንቦት 16 ቀን ከቀትር በኋላ ጀምሮ ስልኩ ተዘግቶ ሊገኝ እንዳልቻለ የኢትዮ ምህዳር ዋና አዘጋጅ ጌታቸው ወርቁ ገልጿል። በስፍራው ከሚገኙና ስማቸው እንዳይገለጽ ካስጠነቀቁ ምንጮች ቪኦኤ እንደተረዳው እየተመለሱ የሚገኙ የአማራ ክልል ተወላጆች ሁኔታን መረጃ ሲያሰባስብ ቆይቷል። ይሁንና አርብ በግምት ከዘጠኝ ሰዓት እስከ አስር ሰዓት ባለው ጊዜ መረጃ እየሰጡት ከነበሩ ሰዎች መካከል ፖሊሶች መጥተው በቁጥጥር ስር አውለውታል። ስማቸው እንዳይገለጽ ካስተነቀቁት ምንጮች አንዱ እንዳስረዱት ሁላችንም ተሰብስበን በየግላችን የደረሰብንን ስንገልጽለት ነበረ። በዚህ መሃል ፖሊሶች መጥተው ማስታወሻውን ፎቶግራፍ ሲያነሳበት የነበረውን ተንቀሳቃሽ ስልኩንና የድምፅ መቅረጫ መሳሪያውንም ቀምተው አሰሩት። ለምን ታስሩታላችሁ ብለን ብንጠይቅም እናንተም እንዳትታሰሩ ብለው አስፈራሩን ብለዋል። ሙሉ ቀን ተስፋውን ከአርብ ጀምሮ እስከ ዛሬ ጠዋት ድረስ በቡለን ወረዳ ዶቢ በምትባል የገጠር መንደር ውስጥ በምትገኝ ፖሊስ ጣቢያ ታስሮ መቆየቱን አንድ የቅርብ ዘመድ አረጋግጠዋል። እኒሁ ምንጭ እንደተናገሩት ከሆነ እስከ ዛሬም ፍርድ ቤት እንዳልቀረበና ባለቤቱና ጌትነት ተስፋውን የተባሉት ወንድሙ በዚሁ ፖሊስ ጣቢያ ተገኝተው እንደጎበኙት አረጋግጠዋል። ከዛሬ ጠዋት ጀምሮ ደግሞ ወደ ዞኑ እስር ቤት ግልገል በለስ ወደተባለ ስፍራ መወሰዱን እኚሁ ምንጭ ገልጸዋል። ፖሊሶቹ በምን ምክንያት እንዳሰሩት ምንጩ ሲያብራሩ ሙሉ ቀንን በመጀመሪያ መረጃ ለመሰብሰብ የኢትዮ ምህዳር ጋዜጠኛ ለመሆንህ ማስረጃ አምጣ ብለውት እንደነበረና ይህንንም እንዳቀረበ ከዚያ በኋላ ግን በፖለቲካ ነው የምንጠይቀው ብለው ወደ ዞን እንደወሰዱት ገልጸዋል። ጉዳዩን እንዲያስረዱኝ ይመለከታቸዋል ተብለው ስማቸውንና የስልክ ቁጥራቸው የተሰጠኝን የመቶ አለቃ ብርሃኑ ጌትነትን ስልክ ደጋግሜ በመሞክርም ጥሬን አልመለሱልኝም። በኢትዮጵያ ሕገ መንግሥት አንቀጽ 29 ንዑስ አንቀጽ ሁለት መሠረት መረጃ የመሰብሰብም ሆነ የማሰራጨት መብት ለማንም ሰው የተፈቀደ ነው። በተያያዘ ዜና ቀደም ሲል ከቤኒሻንጉል ጉምዝ ከመተክል ዞን ከቡለንና ባሩዳ ወረዳዎች ተፈናቅለው የነበሩ የአማራ ተወላጆች ብዙዎቹ እየተመለሱ መሆናቸውን ምንጮች አረጋግጠዋል። ይሁንና የወረዳ ባለሥልጣናት መሬት አይሰጣችሁም በማለት ብዙ እንግልት እያደረሱባቸው መሆኑን ይናገራሉ። በመገናኛ ብዙሃን እንደተገለጸው ከዚህ በፊት የማፈናቀሉን ተግባር የመሩ ዜጎችን የደበደቡ ቤት ያቃጠሩና፣ ሌሎችንም ወንጀሎች የፈጸሙ ባለሥልጣናት ይጠየቃሉ የተባለው ግን በተግባር አልዋለም ሲሉም አማረዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ